ግሩም፣ በተባበሩ መንግስታት ድርጅት አደራዳሪነት የተጀመረው የየመን የሰላም ውይይት መቋረጡ ይታወሳል። ሆኖም ከቀጣይ ሁለት ሳምንታት በኋላ እንደሚካሄድ ታስቦ ነበር። የሁቲ አማጽያን መሪ ግን ውይይቱን እንደማይፈልጉ እንደውም ሰንዓን ላለማስያዝ ተከታዮቻቸው ወይም ደጋፊዎቻቸው እንዲጠናከሩ የገለጹበት ዘገባ ወጥቷል። ውይይቱ በዚህ አኳኋን ይካሄዳል ብሎ መገመት ይቻላል ወይ? ካልሆነስ ምን አማራጭ ይኖራል? ህዝቡ ውይይቱ በዚህ አካባቢ ሁቲ መሪ አብዱመሪክዲ አባባል ከሆነ እና ፈልጋቸቆም የሚደራደሩ ሊካሄድ አይመስለኝ። ለዛም ምክንያት ያስቀምጡታል ለሰባት ቀን ተሳቱ ተብሎ

እንግዲህ ዘገባዎችን እንደሚያመለክቱት የተለያዩ ከተሞችን የመንግስት ደጋፊ ኃይሎች ለመያዝ እየሞከሩ ወይም እየያዙ ነው። በአሁኑ ወቅት የየመን ሁኔታ በአጠቃላይ የጸጥታ ሁኔታ ምን ይመስላል? ዋና ከተማዋን ጨምሮ በዋና ከተማው ተማሪ እስካሁን የተረጋጋ ነው፣ ግን ከከተማው ውጭ ባለው ሁኔታ ወደ ከተማው ለመጠረብ ጥረት እየተደረገ ነው ያለው። የሁቲ አማፅያኖችም የተለያየ እንቅስቃሴ እያደረጉ ሶስተኛ ከተማ ጥረት እዚላይ አሁን ትልቁ ችግር ያለው ወደ ሰናም ሊያልፉ እና አንዴ የመንግስት ደጋፊዎች ያሸንፋሉ ከተማውን ይዛሉ፣ አንዴ ደግሞ ውጭዎች ያሸንፋሉ ከተማውን ይዛሉ። እዛው ጋር ናቸው እስካሁን በዚህ በወርከምላ ውስጥ ነው። ሰላላ ለማሰብ አሁን የሞርቲዎች የሆነ ጥሪ ነው ያቀረቡት ት- መሪ አብዱል መሊክ። እና ሰንአ ውስጥ ደህና ቢመስልም የአየር ድብደባውም የተወሰነ የቀነሰ ቢሆንም ጌቶቹ ያንጃበቡ ነው ያሉት። የሰዓቱ ይመጣሉ፣ ይሄዳሉ፣ ይመጣሉ፣ ይሄዳሉ እና ያው አልፎ አልፎ ደግሞ ድብደባውም አለ። ሰናዎች ትንሽ የተረጋገጡ መስል ግን ከሰና ውጭ ያለው ነገር በሙሉ የተረጋገጠ አይደለም ያለው በከፍተኛ ጥምነት ላይ ነው ህብረተሰቡ ውስጥ እዛ አካባቢ እርዳታ እያገኘ ነው ወይ በሚሊዮን የሚቆጠር ህዝብ ነው የምግብ እርዳታ የሚያስፈልገው መሆኑ የተነገረው እርዳታ እስካሁን ተጫየት ባለፉት ጊዜያቶች ነው አሁን በተባለ ወደ አስራ አምስት ሚሊዮን አካባቢ እርዳታ ያስፈልጋል በተባለበት ሁኔታ እዚህ ሰንአዊት እንረድት በጣም በጣም ጥቂት ድንገት አስር ፐርሰንት እና አምስት ፐርሰንት መማት ይችላለን። እዚ እርዳታው እየተደረጋ በሌሎች ቦታ ላይ ጦርነት ስላለ ያን ያህል የሚደረገው የሚባለው ፐርሰንት እየተደረገ በጣም ይመስለኛል። የሚፈልገው እርዳታው ወደ አስር ሚሊዮን አስራ አምስት ሚሊዮን ገባ። አሁን ከአራት ሚሊዮን ወደ አስራ አምስት ሚሊዮን እርዳታ የሚያስፈልገው ሆኗል። በአሁኑ ሰዓት እንዴት ነው የዕለት ከዕለት እንቅስቃሴው በከተማው አሁን ደህና ሆኗል ወይንስ ምንም እንቅስቃሴ የለም ነው? በየመናውያኑ በኩል ሲታይ አንድ በጣም የተለመደ ነገር አለ። ጦርነት ድብደባ እየተደረገ ድብደባ ከተደረገበት አንድ ኪሎ ሜትር ላይ እድት ከተማው ልክ እንዳለ እንደመጀመሪያ እንቅስቃሴ እንደቀጠለ ነው የሚታየው እና ጦርነት ያለበት ሀገር አይነት እንቅስቃሴ እንደቀጠለን ያለን። አመሰግናለሁ። ግሩም ተክለ ሃይማኖት ከሰና። እግዜር ስጥልኝ። አመሰግናለሁ።